ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሰኞ ምሽት መጋቢት 4 2015 ዓ.ም መሰናዶ ጀምሯል። ለምሽቱ የያዝናቸውን ዘገባዎች እናስተዋውቃችሁ። ሰው የማይሞትበት ምክንያት የለም። ሰው የማይፈናቀልበት ምክንያት እስከምናጣ ድረስ ሆነናል። በዚህ አይነት ሁኔታ ውስጥ ያለ ማህበረሰብ ማህበራዊ ሚዲያ እንዴት ይጠቀማል? ስታፍ በዩናይትድ ስቴትስ ዋይት ሀውስ ቤተ መንግስት የተካሄደው 17ኛው ዓለም አቀፍ ውሜን ኦፍ ካሬጅ ወይም ደግሞ ጽኑ ሴቶች ሽልማት ከተለያዩ ዓለም ሀገራት ለተመረጡ 11 ሴቶች ተሰጥቷል። ከተሸላሚዎቹ አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ የምሽቱ እንግዳችን ናት። የኦስካር ምሽትና ስፖርት እንዲሁም ደግሞ ሌሎች ጥንቅሮችንም ይዘናል። ኤደን ገረመው መሰናዶውን በመምራት አብሬያችሁ እቆያለሁ። ኤልያስ አስማረ በድምፅና ምስል ምህንድስናው አብሮኛለ መሰናዶ በጥራት ወደ እናንተ ደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ዘንድሮ በዩናይትድ ስቴትስ ዋይት ሀውስ ቤተ መንግስት የተካሄደው 17ተኛው ዓለም አቀፍ ዊመን ኦፍ ከሬጅ ወይም ደግሞ ጽኑ ሴቶች ሽልማት ከተለያዩ የዓለም ሀገራት ለተመረጡ 11 ሴቶች ተሰጥቷል። ሽልማቱ በሰላም ፍትህና፣ መብቶች እንዲሁም ደግሞ እኩልነት ዙሪያ ለሚሰሩ፣ እንዲሁም ጥንካሬና መስዋዕትነትን ላሳዩ ሴቶች የሚሰጥ ሲሆን ከተሸላሚዎቹ አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ጾታን መሰረት ያደረጉ ጥቃቶች ሰለባ የሆኑ ሰዎችን ድምጽ በማሰማቷ ሽልማቱ ተሰጥቷታል። ስመኝሽ የቆየ መዓዛን አግኝታ ስለ ስራዎቿና በኢትዮጵያ ስላለው የሚዲያ ሁኔታ አነጋግራታለች። የዩናይትድ ስቴትስ መንግስት በየአመቱ የሚሰጠው ውመን ኦፍ ካሬጅ ወይም ጽኑ ሴቶች የተሰኘው ሽልማት ሮብለት የአሜሪካ ቀዳማዊት እመቤት ጂል ባይደን እንዲሁም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተገኙበት በዋይት ሀውስ ቤተ መንግስት ተካሂዷል። በዘንድሮ አመት ሽልማቱን ከተቀበሉ በአለም ዙሪያ የሚገኙ አስራ አንድ ሴቶች መካከል ደግሞ አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ናት። መዓዛ መሐመድ ይህን ሽልማት እንድታገኝ ምክንያት ከሆኑ ስራዎቿ መካከል አንዱ በሰሜን ኢትዮጵያ ጦርነት ወቅት ጾታዊ ጥቃት የደረሰባቸውን ሴቶች በቦታው ድረስ ሄዳ በማነጋገር ታሪካቸው እንዲሰማ ማድረጓ ነው። መዓዛን እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ የውጭ ጉዳይ ሚኒስትር አግኝቼ ያነጋ መነጋገሪያት አለው ለመጀመሪያ ያቀረብ ኩላት ጥያቄ ጥቃት የደረሰባቸውን ሴቶች ለማነጋገር ምን አነሳሳሽ፣ በምንስ ሁኔታ ነበር ያገኘሻቸው የሚል ነው። ምንድን ነው ጽንፍ ተይዞ ነበር በሁለቱም ወገን መካከል ማለት ነው። በፌዴራል መንግስትም በፒ ኤል ኤፍ በኩልም በደጋፊዎቻቸው አማካኝነት ማለት ነው። እንግዲህ እንደ ጆርናሊስትም እንደ አንዲት ሴትም ደግሞ እናት ሆና እንደሚሰማት ሴትም እንደ ጋዜጠኛም በዚህ ጦርነት ውስጥ ምንም አይነት ሪፖርቲንግ የጦርነት ዘጋቢ ሆኜ የራሴን ማግኘት አልፈልግም ወይም ቦታ ሰዎች የማግኘት አልፈልግም ነበር። ስለዚህ ትኩረቴን ያደረግኩት በአጠቃላይ በሲቪል ማህበረሰቡ ላይ ወይም ደግሞ ከጦርነቱ ውጭ በሆነ ማህበረሰብ ላይ ነበር። ሰው በተዘዋወርኩበት ወቅት ያጋጠመ ነገር ምንድን ነው? በጣም ብዙ በጣም ብዙ ቁጥር ያላቸው ሴቶችና ህፃናት ህጻናት ልክ ሌላው ማህበረሰብ እንደሚደርስበት እንዳለ ሆኖ በተጨማሪ ደግሞ ለጾታዊ ጥቃቶች መጋለጣቸው እንደኛ ብቻ ሳይሆን የበቀል መበቀያ መሆናቸው በጦር ሜዳ የሚመጣው ሽንፈት በሴቶቹ ላይ ነበረ ይደረቀልን ሲደረግባቸው የነበረው በጣም ብዙ ሴቶች ተደፍረዋል። በጣም ብዙ ሴቶች ለኤች አይ ቪና ለሌሎች አባላዘር በሽታዎች ተጋልጠው አገኘዋቸው። ስለዚህ ሙሉ ሀሳቤና ትኩረቴን ያደረኩት እነሱን በማገዝ ዓለም እንዲሰማቸው በማድረግ ብቻ ሳይሆን እንደገና ደግሞ የህክምና የሳይኮሎጂካል ትሪትመንት ወይም ደግሞ ስነ ልቦናዊ ድጋፍ የሚያገኙበትን መንገድ ከተለያዩ ሰዎች ጋር ለመስራት ነበር የወሰንኩት። ሌላው መዓዛ ለሽልማት እንድትታጭ ምክንያት የሆነው በኦሮሚያ ክልል ደንቢዶሎ ዩኒቨርሲቲ ዩኒቨርሲቲ ይማሩ የነበሩ ተማሪዎች እገታ ጉዳይ ነው። ጉዳዩ አመታት ቢያስቆጥርም መዓዛ በሚዲያ ይህንን ጉዳይ ደጋግማ ታነሳለች። ታዲያ እንደነዚህ አይነት ጉዳዮች ታፍነው እንዳይቀሩ ሚዲያውን እየተጠቀምኩበት ነው ብለሽ ታስቢያለሽ ወይ ስል ጠይቅያታለው። ዋናው ነገር እኔ ትንሽ የአቅም ስላለችኝ ና ትንሽ የምተነፍስበት ሚዲያ ስላገኘው ነው ይሄ ጉዳይ የራሴ ጉዳይ ማድረግ አለብኝ። እኔ ልጅ ብትሆን ኖሮ አትሊስት እንደ ልጅ እንደ እናት ማድረግ የምችለው ብዙ ነገር ይኖራል እነ ሰዎች በጣም ከገጠራማ አካባቢ ነው ያሉት። ተስፋ የሚያደርጉት ከተማ ያለውን ነገር ነው። ስለዚህ እንዲህ አይነት ነገሮች በቀላሉ የሚረሱ ከሆነ ለእነዚህ ለ17 ሴቶች ብቻ አይደለም ጉዳዩ፣ እንዳጠቃላይ ይሄ ነገር ባህል እየሆነ ነው የሚመጣው። ሰዎች ይታገታሉ፣ ይገደላሉ፣ የፖለቲካ ተጽዕኖ ይደረጋል። የፖለቲካ ተጽዕኖ መበቀያ ይሆናሉ፣ እንደኔ ይረሳሉ። የጊዜ አጀንዳው ነው። ማን ነው ይዞ ዳር የሚያደርሰው? አትሊስት ይችን ነገር ዳር ማድረስ የሚችል ከሆነ ከብዙ ሺህ ጉዳዮች ቢያንስ አንዷን ሲምቦል አድርገን ማውጣት የምንችል ከሆነ ቢያንስ ወደፊት ለሚመጣውና ወደፊት ለሚመጣው ጀነሬሽን እኛም የታሪክ ተጠያቂ አንሆንም። ምን አድርጊያለሁ ብዬ ሳስብን ቢያንስ ይሄ ነገር ወደ አደባባይ እንዲወጣ ማድረግ መቻል ትልቅ ነገር ነው እና ማንም ሰው ድምጽ መሆን የሚችል ሰው ሁሉ ድምጽ የሌላቸው የታፈኑትን በሙሉ ድምጽ ሊሆናቸው ይገባሉ ብዬ ነው ማስበው። መዓዛ በአንድ ዓመት ጊዜ ውስጥ ሶስት ጊዜ ታስራ ነበር። ኢትዮጵያ ውስጥ ጋዜጠኞች ያለ ክስ መታሰር፣ ያለ ፍርድ ቦርድ መታሰር እንዲሁም አንዳንድ ጊዜ በማይታወቁ ቦታዎች መታሰር በተደጋጋሚ የሚዘገብ ጉዳይ ነው። ከዛ አንጻር ባለፉት አምስት አመታት ውስጥ የኢትዮጵያ ሚዲያ ያለበትን ሁኔታ እንዴት ትገልጸዋለች? እስር ኢትዮጵያ ውስጥ በፊት የነበረው ነገር ያው የታወቀ ነው። እስር አለ። ከዛ ግን ለውጥ መጣ ሲባል ብዙ ተስፋዎች ነበሩ። ብዙ ሚዲያዎች ወደ አደባባይ መጥተዋል። ቅድምም ብሻለሁ ከውጭም ከምንም የተለያዩ ሚዲያዎች እየመጡ ብዙ ተስፋ ነበረ። እንዳጠቃላይ ግን የሆነው ነገር በአንድ ጊዜ ነው፣ እንደ በጊዜ ሂደት አይደለም እየተበላሸ ያየ ነው እና በአንድ ጊዜ ነበረ ከሚለው ነገር በሙሉ ወደ አልነበረም ነው የመጣ ነው። ሚዲያዎች መዘጋት ጀመሩ። የዩቲዩብ ቻናል እንኳን ሳይቀር በብሮድካስት ባለሥልጣን ፈቃድ የሚደረግ ቁጥጥር የሚደረግበት የሆነ ኮሽ ባለ ቁጥር ኢንተርኔት ይዘጋል፣ ጋዜጠኞች ይታሰራሉ። ዊነው እዛ ሀገሪቱ ላይ የሆነ ነገር ከተፈጠረ እንደምንታሰር ወይ የሆነ እርምጃ እንደሚወሰድ ሊጠፋ እንደሚችል አንዳንዴ እስር ሌክዠሪ ሁሉ ሆኖብናል እኮ እነ ጋዜጠኛ ጎበዜ ሲሳይ ማን ወስዷቸው፣ ማን እንዳመጣቸው ሳናቅ ለረጅም ጊዜ ታፍነው ቆይተዋል። እና እንዲህ አይነት ነገሮች ባህል እየሆኑብን መጥተዋልና አንዳንዴ እንዲሁም እንደ ኖርማል እየተወሰዱ ነው። መንግስት እንዴት ዝም አለ ሁሉ የሚል መንጋ ተፈጥሮብናልና ካለፈው ጊዜ እንደ ወረስት እያደረገብን የመጣው በዚህ ደረጃ መንግስት በጣም ቆዳው የሚቆጣ በትንሽ ነገር ስስ ነገር ያለው እና ምንም አይነት ነገር ቶሎሬት የማያደርግ ሚዲያዎችን ለማፈን ለመዝጋት በቀላሉ አሁን በምናወራበት ሰዓት ኢትዮጵያ ኢንተርኔት የለም። ከቤተክርስቲያን ጋር የነበረ ኮንፍሊክት አለ፣ ኢንተርኔት ይዘጋል። ከሆነ ኤንቲቲ ጋር የሆነ ችግር ካለ ኢንተርኔት ይዘጋል። ጋዜጠኞች ይታሰራሉ፣ አክቲቪስቶች ይታሰራሉ፣ ሚዲያዎች ይዘጋሉ። እና እና አጠቃላይ በጣም በሚያሳዝን ሁኔታ ከኤክስፔክቴሽን ውጭ ከምጠብቀው ውጪ በጣም በከባድ ፍጥነት ነው እንግዲህ እንዲህ አይነት የፕሬስ ነገር በዚህ ደረጃ ወርዶ ያገኘ ነው ማለት ነው። ኢትዮጵያ ውስጥ የፖለቲካ ለመረጋ ጋት የኑሮ ውድነት ያስከተላቸው ቀውሶች እንዲሁም ሌሎች ውስብስብ ችግሮች አሉ። የኢትዮጵያ ውስጥ ያለው ማህበራዊ ሚዲያ ደግሞ በአብዛኛው ትኩረት ለመሳብ ወይም ለመታየት በሚያስችሉ ጉዳዮች ላይ ያተኩራል። በዛው ልክ ደግሞ ሀሰተኛ መረጃዎችም ይሰራጫሉ። ለማህበረሰቡ ትክክለኛ ድምጽ ለመሆን ታዲያ ከሚዲያው ምን ይጠበቃል? ሚዲያው እንግዲህ እንዳልሽው ነው በጣም ከባድ የሆነ አጠቃላይ ማህበራዊ ሚዲያው ማኔጅ የሚደረግበት መንገድ ፐርፌክት ነው፣ ከመንግስት በተቃራኒ ያሉ በሙሉ ፍጹም ነው ማለት አንችልም። ግን ተጋላጭ ነው፣ ለብዙ ማህበረሰብ ክፍት የሆነ ነው ሶሻል ሚዲያው እና እንደገና ደግሞ እንደምታውቂው ሀገራችን በጣም ለላስት ፋይቭ ይርስ በጣም ሬስትለስ ሆናለች በብዙ ውጣ ውረዶች ውስጥ ተደራራቢ ችግሮች ውስጥ ነው ያለ ነው። በሃይማኖት ጉዳይ፣ በፖለቲካ ጉዳይ፣ በታሪክ ጉዳይ፣ በቋንቋ ሰው ማይሞትበት ምክንያት የለም። ሰው ማይፈናቀልበት ምክንያት እስከምናጣ ድረስ ሆነናል። በዚህ አይነት ሁኔታ ውስጥ ያለ ማህበረሰብ ማህበራዊ ሚዲያው እንዴት ይጠቀማል? ስታፍ ግን ይሄን የምታስተካኪው በመዝጋት አይደለም። ይሄን የምታስተካኪው በማቆም ጋዜጠኞችን፣ በማፈን በማሰር አይደለም። ልታስተካኪበት የምትችው መንገድ ማህበራዊ ንቃትን በመፍጠር ነው። አብረሽ በመስራት ነው። እነዚህ ሰዎችን እንደ ደግሞ ችግሮችን ሶልቭ በማድረግ ነው። ተማሪ ታገተ ብሎ ሰው ዜና ሲሰራ ዜና ሰሪን ሳይሆን ማገት ያለብሽ መልሰሽ ሶሉሽኖችን በመፍጠር ነው ካውንተር ማድረግ የሚቻለው። እና ማህበራዊ ማንቃቱ በተሻለ መልኩ ቢሰራና ያሉት ፖለቲካዊ ችግሮች ቢፈቱ የምናያቸው ማህበራዊ ቀውሶች በሙሉ የፖለቲካዊ ችግራችን ሪፍሌክሽን ስለሆኑ ብዙ ለውጥ ይመጣል ብዬ አስባለሁ። ማዛ መሀመድ የአሜሪካ መንግስት ዊመን ኦፍ ከሬጅ ወይም ጽኑ ሴቶች በሚል በየዓመቱ የሚ የሚሰጠው ሽልማት የዘንድሮ ተሸላሚ ከሆኑ ሴቶች መካከል አንዷ ናት። ከአሜሪካ ድምጽ ጋር ለነበራት ቆይታ እናመሰግናለን። ማመሰግናለሁ። እግዚአብሔር አክብርልን። ጋቢና ቬ ይቀጥላል። በፊልሙ ዘርፍ ትልቅ ስም የሚሰጠው አመታዊው የአካዳሚ አዋርድስ ወይም ደግሞ ኦስካርስ ሽልማት በትላንትናው ዕለት ተከናውኗል። ከ20 በላይ ዘርፎች ስር የታጩ ባለሙያዎች መካከል ልቀው የተገኙት ለሽልማት በቅተዋል። ሀብታሙ ስዩም የሽልማቱን አበይት ክንውኖች በወፍ በረር ያስቃኘናል። በየዓመቱ በፊልም የጥበብ ዘርፍ ለላቁ ፊልሞችና ባለሙያዎች ሽልማት የሚበረከትበት አካደሚ አዋርድስ ወይም ኦስካርስ ሽልማት ስነስርዓት ትናንት ምሽት በሎስ አንጀለስ ዶልቤ ቲያትር ተከናውኗል። በፊልሙ ዘርፍ ለታላቅ ልቅና መብቃትም አመላካሽ ተደርጎ የሚቆጠረው የሽልማቱ ስነስርዓት ሲደረግ ለ95ኛ ጊዜ ነው ዘንድሮ ላይ። ከሦስት ሰዓት በላይ በፈጀው ሥነሥርዓት በአራት የፊልም ሙያ ዘርፎች ውስጥ የላቀ ብቃት ላሳዩ ባለሙያዎች ሽልማት ተበርክተዋል። በዳንኤል ኳንና ዳንኤል ሸርኔት ተጽፎ የተዘጋጀው ኤቭሪቲ Everything Everywhere All At Once የቤተሰብ ምናባዊ ሳይንስ ፊልም በምሽቱ በርካታ ሽልማቶችን በመሰብሰብ ጎልተው ታይተዋል። የዓመቱን ምርጥ ፊልም፣ ወጥ የፊልም ጽሑፍና አዘጋጅ ሽልማቱን ጨምሮ ሰባት ሽልማቶችን ሰብስቧል። በፊልሙ ላይ ዋና ገጸባሪ ተላብሳ የተጫወተችው ሚሸል ወው በሽልማቱ ታሪክ የምርጥ ሴት ተዋናይትን ሽልማት የጨበጠች የመጀመሪያዋ እስያዊት ሆናለች። ሽልማቱን በተቀበለችበት ወቅት በዚህ ምሽት ይህንን ዝግጅት ለምትከታተሉ እኔን የምትመስሉ ሕፃናት ሁሉ ይሄ ያዝኩት ሽልማት የተስፋና የመልካም ዕድሎች ብርሃን ነው። ትልቅ የማለም ሕልሞችም እውን እንደሚሆኑም ማረጋገጫ ነው። ለሴቶች ደግሞ ማንም ሰው የፍካት ጊዜያችሁ አልፏል እንዲላችሁ አትፍቀዱለት ስትል ተናግራለች። በፊልም ውስጥ አብሯት የተውነው ኪዋን ኳን የምርጥ ረዳት ተዋናይነትን ሽልማት አሸንፈዋል። በእንባ በታጀበው ንግግሩ ለማንኛውም ሰው እኩል ዕድልን የሚያስተጋባው የአሜሪካ ሕልም ወይም አሜሪካን ድሪም ማሳያ መሆኑንም ጠቁመዋል። በዚህ ፊልም ላይ ረዳት ተዋናይት የሆነችው ጄሚ ሊ ከርቲስ የዘርፉን ሽልማት ወስዳለች። ዘዌል በተሰኘው ሌላ ፊልም ላይ ድንቅ ያተወውን ብቃቱን ያሳየው ብሬንዳን ፍሬጀር የአመቱ ምርጥ ወንድ ተዋናይ ዘርፍን ሽልማት ወስዷል። ካለፈው አመት በተቃራኒው ዘንድሮ በፍጹም ሰላማዊ ሁኔታ የተከናወነውን ስነ ስርዓት የመራው የምሽት ትርኢቶች መሪው ጂሚ ኪሚል ታዳሚውን ሲያዝናና አምሽተዋል። ሚስቴን ተናገርክብኝ በማለት ያለፈውን አመት መድረክ መሪ ክሪስ ራክን በጥፊ ያላገውን ተዋናይ ዊል ስሚዝን በነገር ሸንቆጥ አድርጎት አልፏል። በምሽቱ እስያዊት ሀገር ህንድ በሁለት ዘርፎች በልጆቹ አማካኝነት ከሚከበረው ሽልማት ተቋርሳለች። አርአርአር የተሰኘው ፊልም ማጀቢያ ሙዚቃ እና ናቱ ናቱ የዓመቱ የአመቱ ምርጥ ፊልም ማጀቢያ ሆኖ ተሸልመዋል። ዘ ኤሌፋንት ዊሽፔረር የተሰኘውን አጭር ዘጋቢ ፊልም ያዘጋጁት ካርቲኪ ጎንሳሌቭስ እና ጉኒት ሞንጋ ለዚህ ክብር በቅተዋል። በምሽቱ ለሽልማት ከበቁት መካከል ዊሜን ቶኪንግ የተሰኘውን ከመጽሐፍ ወደ ፊልም የመለሰ ፊልም ያዘጋጀችው ሳራ ፖሊ ትገኝበታለች። ሽልማቱም በተቀበለችበት ወቅት የተለያዩ አቋም ያላቸው ሴቶች ካላንዳች የኃይል ግጭት የሚነጋገሩበትና የሚደማመጡበትን ዓለም የሚያሳየውን መጽሐፍ መልዕክት ያጎላችበትን ንግግር የጀመረችው ሸላሚው ተቋም ሴቶችና ንግግር የሚሉ ቃላት አንድ ላይ ሆኑ ሲያገኝ ባለመቀየሙ አመሰግናለሁ ስትል ወንድ ገነንነት ያጠላበታል በሚል ለዓመታት የሚተቸውን ተቋም ጎንተል በማድረግ ነው። በየሽልማቱ መካከል እጩ የሙዚቃ ሥራዎች የተስተናገዱ ሲሆን ሌዲ ጋጋና ሪያና እጩ የነበሩትን አጃቢ ሙዚቃዎቻቸውን ለተመልካቾች አቅርበዋል። በዘርፉ ውስጥ የተከበረ ስም ያላቸው ባለሙያዎች እየተፈራረቁ ሽልማቱን የሰጡበት የዘንድረው የኦስካር ምሽት የሽልማት ሥነሥርዓቱን የስክነት ክብር የመለሰ ነው በሚልም ሙገሳ እየተቸረው ይገኛል። በዩናይትድ ስቴትስ የተንቀሳቃሽ ምስሎች ኪነጥበብና ሳይንስ ተቋም የሚሰናዳው ሽልማት መሰጠት የጀመረው በአውሮፓውያኑ 1930 ሲሆን ከ1953 ዓ ም ጀምሮ በቴሌቪዥንና ራዲዮ እንዲሰራጭ ሆኗል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ ሀብትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳንናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ።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 በመቀጠል የምናስተዋውቃችሁ ወጣት የቴክኖሎጂ ፈጠራ ተሰጥኦውን በመጠቀም ታዳጊዎችን በዘርፉ ውስጥ እንዲበረቱ እያገዘ ይገኛል። በኢትዮጵያ የግብርና ዘርፍ የራሱን አሻራ ለመተው በማሰብ ይፋ ያደረገው አማራጭም ትኩረትን አግኝቷል። ከሀብታሙ ስዩም ጋር ያደረገው ቆይታ ወጣቱ ራሱን ከሚያስተዋውቅበት ይጀምራል። ስሜ ናትናኤል በሀይሉ ይባላለሁ። በአዲስ አበባ ሳይንስ ናይስ ዩኒቨርሲቲ የኤሌክትሮሜካኒካል ኢንጂነሪንግ ተመርቄ የተለያዩ የፈጠራ ዘርፎች ላይ አሁን ላይ ደግሞ በሮቦቲክስና አርቲፊሻል ኢንቴሊጀንስ እንዲሁም አግሪካልቸር ላይ የተለያዩ የፈጠራ ስራዎችን እየሰራው ይገኛሉ ማለት ነው። በጣም አመሰግናለሁ ናትናኤል። ወደ ሮቦቲክና አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ ልህቀት ወደሚባለው ዘርፍ እንድተዛዘነብል የገፋፉ ጉዳዮች ምን ነበሩ? እስቲ እሱን ጠቅለል አድርገን ገረን። ወደ ፈጠራ አለም ወይም ደግሞ ወደ ቴክኖሎጂ የመጣሁት ገና ስድስተ ከፍተኛ ክፍል እያለው ነው። ሙሉ ለሙሉ ወደ ፈጠራ ስራዎች መስራት የጀመርኩት ከዛ ጊዜ ጀምሮ፣ የተለያዩ ሰርቲፊኬቶች አሉኝ። ድሮ ገና ልጅ መጀመሪያ የምሰራ የነበርኩት ዲናሞ የምንላት ወይም ደግሞ ትንሽ የዋ ሞተር ፓርት ዲሲ ሞተር ነው። በእነሱ ተጠቅሜ መኪና እንዲሁም ደግሞ ትናንሽ ነገሮች መስራት ጀመርኩ። ከዛ በኋላ እያደገ እያደገ አካባቢ ላይ ያለው ችግሮችን ሶልቭ ለማድረግ በማለት ወደዚህ ዘርፍ እየጠጋው መጣው ማለት ነው። ሌላኛው ምንድን ነው፣ ቤት ውስጥ የተለያዩ ችግሮች አሉ። የእናቶች በጣም ከባድ ስራ ነው። ቤት ማጽዳት ዲፊካልት የሆኑ ስራዎች ነው። እና እነዚህ ስራዎች ሮቦቶች መወጣት አለባቸው ብዬ አስባለሁ እና ወደ ሮቦቲክስ ዘርፍ እንድመጣ ያደረገኝም ይሄ አንዱ ነገር ነው ማለት ነው። እንግዲህ በዚህ በሮቦቲክስ ዘርፍ የግልህን እንቅስቃሴ ስታደርግ ቆየህ፣ በኋላ ህጻናትና ታዳጊዎች ደግሞ ስለ ዘርፉ የበለጠ እንዲያውቁ የሚያግዝ ማስተማሪያ ማዕከል ከፍተሃል። አዎ፣ ሀገራችን ውስጥ ቴክኖሎጂ ወይም ደግሞ ለፈጠራ ምቹ አይደለም። ኢኖቬሽን ላይ ያለ ሰዎች ቻሌንጅን በጣም ከባድ ነው አውቀዋለሁ። እና እኔ ራሴ የምፈልጋቸው እቃዎች የምፈልጋቸው ትምህርት ላገኝ አልቻልኩም ነበር። በቂ የሆነ ኤዲኬሽን በቂ የሆነ ማቴሪያሎች፣ ሰንሰሮች፣ ማይክሮ ኮንትሮለሮች ማግኘት አልችልም ነበር። እንዲሁም በቂ የሆነ ኤዱኬሽን ማግኘት አልችልም ነበር እና ይሄኛውን እኔ ያለፍኩትን ያለፍኩትን ችግሮች ሌላ ለፈጠራ ፓሽን ያለው ሰው እንዲያልፋቸው አልፈልግም እና አንድ ላይ በምንሆንበት ልጆችን በማስተምርበት ደግሞ አረው እኔም ከእነሱ የምማረው በጣም ትልቅ ነገር አለ እና እኔ በልጅነት ያጣሁት ነገር እነሱ እንዳያጡት ከሚለው እሳቤ የተነሳ ነው ወደ ሮቦቲክስና አርቲፊሻል ኢንቴሊጀንስ ማሰልጠኛ የገባሁት ማለት ነው። ናትናኤል፣ እንግዲህ ሮቦቲክስና አርቲፊሻል ኢንቴሊጀንስ ወይንም ሰው ሰራሽ ልህቀት የሚባሉት ዘርፎች ወሰብሰብ ያሉ የቴክኖሎጂ ዘርፎች ናቸው። ሕጻናትን ስለ እነዚህ ዘርፎች ለማስተማር አልተቸገርክም ወይ? ትልልቅ ሀሳቦችን ለህፃናት በቀላሉ እንዲገቡ የምታደርግበት ልዩ መንገድ አለ ወይ? በእርግጥ እኔም በጣም የኔን ክሬቲቪቲ አድርጌበታለሁ የሚለው ሀሳብ ቢሆን እዚህኛው ላይ ነው። ልጆች ሲማሩ መጀመሪያ ላይ ጭንቅላታቸውን ብዙ ጊዜ እንደሚነገረውም ባዶ ወረቀት ናቸው ይባላል። እና እኛ የምንሰራቸው ሮቦቶች አሉት ማንሽውን ሮቦቶች ወይም ደግሞ በእንጨት የሚሰሩ እነሱ እንዴት አድርገው ነው ሙቭ እያደረጉ ያሉት የሚለው ነገር እናሳያለን። ሌላኛው ደግሞ የምናደርገው ትልቅ ነገር ምንድነው ፕሮብለም አንዷን ዕቃ ከአንድ ቦታ አንስተው ወደ ሌላ ለመውሰድ ያለውን ችግር እንዴት ነው የሚለው ነገር እናስተምራቸዋለን። እና ልጆቹን በሚገባቸው መልኩ ለእነሱ መማር ወይም ደግሞ እንዲገባቸው በሚሆን መልኩ ተደርጎ የተሰሩ ኮንፈረንሶች አሉ፣ ወይም ደግሞ ሮቦቲክ አርሞች አሉ። ልክ ካየህ ልጆች የሚሰሯቸው ክሬኖች አሉ፣ በሃይድሮሊክ የሚሰሩት በስሪንጅ ምናምን ተጠቅሞ ማለት ነው። እና እንደዚህ አይነት ሮቦቲክ አርሞች እና እንደዚህ አይነት ክሬኖች ምናምን አሉ፣ ሮቦቶች አሉ እና እነሱ በማድረግ ቤዚ ኮንሰፕቱ እንዲገባቸው ነው ዋናው የምንሰራው ማለት ነው። ፈጠራዎችን ተጠቅመህ ኢትዮጵያ ውስጥ ችግሮችን ለመፍታት እቅድና ህልም እንዳለህ ከዚህ በፊት እንግዲህ አይቻለሁ። በተለያዩ መንገዶች ስታጋራቸው ካየዋቸው መካከል አንዱ ማር ምርትን ከፍ ለማድረግ የሚያግዝ ከስሪዲ ጋር የተገናኘ የፈጠራ ውጤትን ለማቅረብ ጥረት እያደረግ እንደነበር አይቻለሁ። ስለሱ የፈጠራ ሂደት እስቲ ንገረኝ። ያም የአምቴንት ቀፎ ይባላል ስሙ። ያ የፈጠራ ፕሮጀክት ንቦች ላይ መስራት ከጀመርኩኝ ወደ አምስተኛ መትሄድኩ ይገኛለሁ። ንቦች የራሳቸው የሆነ በጣም አትራክት የሚያደርግ ከሰው ጋር የሚያመሳስል ባህሪ ያላቸው እና ያ ባህሪ ወደ ንቦች እንድሳባ አድርጎኛል። ግን የሆነ እርዳታ ከደረገላቸው ከሚሰጡን ማር በጣም እጥፍ በሆነ ሊሰጡን ይችላሉ የሚል ሀሳብ መጣና፣ ስምንት ኪሎ ማር በልቶ ነው የአንድ ኪሎ ዋክስ የሚያመርቱ ወይም ደግሞ ሰሙን የሚያመርቱት። እኛ የምንፈልገው ደግሞ ማሩን ነው። እና ቅርብ ጊዜ የሰራሁት ምንድን ነው ዋክሱን ወይም ደግሞ ውስጥ ላይ እየጋገሩ በአማርኛ እንጀራ ነው የምንለው። ከዛ ነው እንጀራ ማር የሚለው የተወሰደው እና እስከሚሰሩ በጣም ረዥም ጊዜ ይፈጅባቸዋል እና ደግሞ ብዙ ማር በልተው ነው ያንን ሃኒኮም ወይም ደግሞ ዋክስ የሚሰሩት። እና ይህም ብንቀንስላቸው እና ፍሪድ ፕሪንትር የሆነ ፕላስቲክ ብንሰጣቸው የበለጠ ቶሎ ብለው በአመት ሁለት ጊዜ ሀርበስት የሚያደርግ የነበረ ገበሬ በአመት አራት ጊዜ ሀርበስት ማድረግ ይችላል ማለት ነው። ይሄ ማለት በሁለት አመት የሚያገኘው የነበረው ምርት በአንድ አመት ማግኘት ይችላል ማለት ነው። ምክንያቱም ንቦቹ ያላቸው ስራ አምጥተው ሃኒ ኮምቡን ፊልድ ማድረግ ነው። ንብ አንድ ስራ ነው የሚሰራ ማሩን ለማዘጋጀት ኔክታሩን ይመጣል። ከመጠጠ በኋላ ደግሞ ወደ ግልኮዝና ፍርክቶዝ ቀይሮ ማር ያደርገዋል ማለት ነው። ብሬክ ዳውን ያደርገዋልና ወያና ውስጥ ላይ ኔክታሩን፣ ከዛ ወደ ማሪ ቀይረዋል ማለት ነው። እና ስለዚህ ዋናው ከባዱ ነገር ዋክስን ፕሮዲስ ነው። ብዙ የሚፈጅባቸው እና ብዙ ማር የሚያስፈልጋቸው ዋክስን ለመስራት ነው። ይህንን ለመቀነስ ስሪዲ ፕሪንትድ የሆነ ዋክስ አስገብቼላቸው እየሰሩበት ይገኛል ማለት ነው። ያማከርካቸው ባለሙያዎች ምን አይነት ድጋፍ እና ምን አይነት ምክር እየሰጡ ይገኛሉ? ከአግሪካልቸር ሚኒስተር በቅርበት እየሰራ እንገኛለን። እነሱም በጣም ወደውት ከእኛ ጋ አንድ ላይ ሆኖ እየሰራ ነው የምንገኘው። ስድስትትድ የሆነውን ነገር አይተውታል። የኛውን ነገር የሚጨርሻ ወደ ፕሮዳክት ለቨል የሚሄድበት ስቴት ነው ያለው ማለት ነው። እና ከግብርና ሚኒስቴርም በጣም ጥሩ የሆነ ሪስፖንድ ነው ያለው። ኦልሞስት ወደ ማኑፋክቸሪንግ የምንገባም ይመስለኛል በቅርብ ጊዜ። ኢትዮጵያ ውስጥ አንተን የመሰሉ በሳይንስና ቴክኖሎጂ ዘርፍ መግፋት የምትፈልጉ ወጣቶች እንድትበራከቱ ምን መደረግ አለበት ትላለህ? ወጣቶች ራሳቸውን የኢንተርፕረነርሺፕ መጽሐፍቶች በማንበብ ራሳቸውን እንደ ኢንተርፕረነር በማየት ወይም ደግሞ እንደ ስራ ፈጣሪ በማየት ራሳቸውን ወደ ኢንተርፕረነርሺፕ ማስጠጋት ማቀራረብ መቻል አለባቸው። ሁለተኛው መንግስት በጣም የተለያዩ የፈጠራ ውድሮች ያዘጋጃል። በጣም የተለያዩ ኢቨንቶች ይዘጋጃል፣ በመንግስትም እንዲሁም በግልም ይዘጋጃል። እንደዛ ላይ ኢንቮልቭ በማድረግ አምስት፣ ስድስት ሲሆኑ የፈጠራ ሰዎች አንድ ላይ ሲሆን የበለጠ ክሬቲቭ የሆነ ነገራቸውን ይጨምራል ነው የሚባለው እና እንደዚህ አይነት ኢቨንቶችን በመሳተፍ ራሳቸው ወደ ኢንተርፕሪ ወይም ደግሞ ወደ ፈጠራ እንዲያመጡ መክራቸዋለሁ ማለት ነው። በጣም አመሰግናለሁ ናትናኤል በኃይሉ የሮቦቲክስ እንዲሁም ደግሞ የአርቲፊሻል ኢንቴሊጀንስ የሰው ሰራሽ ልህቀትን በተመለከተ ህጻናትና ታዳጊዎች ለማስተማር የምታደርገውን ጥረት እንዲሁም ደግሞ የግል የፈጠራ እንቅስቃሴን በተመለከተ ለአድማጮች ስላጋራህን ሀሳብ ሁሉ በእጅጉ አመስጋኝ ነኝ። መልካም ነገር ይግጠምህ ናትናኤል። በጣም እኔም አመሰግናለሁ። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዶ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዶ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በእንግሊዝ ፕሪምየር ሊግ የአርሰናል ማንቸስተር ሲቲ ትንንቅ ሲቀጥል ማንቸስተር ዩናይትድ ከዋንጫው ፉክክር እርቋል። የኢንዶኔዥያ ፍርድ ቤት በካንጁ ሩሃን ስታዲየም አደጋ ለሞቱት አንድ መቶ ሰላሳ አምስት በላይ ሰዎች ተጠያቂ ናቸው ባላቸው ሁለት የአንድ ክለብ ባለስልጣናት ላይ የእስር ውሳኔ አስተላልፏል። የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በከፈለው ክፍያ የሙስና ክስ ሊመሰረትበት ነው። በደብረ ብርሃን ከተማ ትላንት የተካሄደውን የግማሽ ማራቶን ውድድርም አካቶ ኬኔዲ አባተ የሳምንቱን የስፖርት ዘገባ አጠናቅሯል። ትናንት በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሊጉ መሪ አርሰናል የአምስት ነጥብ ልዩነቱን ያስቀጠለ ውጤት ሲያስመዘግብ፣ ከሳምንት በፊት በሊቨርፑል የሰባት ለዜሮ ሽንፈት የተከናነበው ማንቸስተር ዩናይትድ በሊጉ ግርጌ ላይ ከሚገኘው ሳውዝሃምፕተን ጋር ነጥብ ተጋርቷል። ለዋንጫው ብርቱ ፉክክር በማድረግ ላይ የሚገኘው አርሰናል ወደ ፉልሃም ስታዲየም አቅንቶ የቤት ስራውን በሚገባ ሰርቶ ተመልሷል። ጨዋታውን በበላይነት ተቆጣጥሮ የዘለቀው አርሰናል ከረፍት በፊት ባስቆጠራቸው ሶስት ግቦች ፉልሃምን ሶስት ለዜሮ ማሸነፍ ችሏል ተጫውተዋል። በዚህም ማንቸስተር ሲቲ ቅዳሜ ዕለት ክሪስታል ፓላስን አንድ ለዜሮ በሆነ ጠባብ ውጤት በማሸነፍ ወደ ሁለት አጥብቦት የነበረው ልዩነት ወደ አምስት ተመልሷል። አርሰናል ሊጉን በ66 ነጥብ ሲመራ፣ ሲቲ በ61 ነጥብ ይከተላል። ሶስተኛ ደረጃ ላይ ተቀምጦ ሁለቱን ክለቦች በቅርብ ርቀት ሲከተል የነበረው ማንቸስተር ዩናይትድ በበኩሉ ትናንት በኦልትራፎርድ ሳውዛምፕተንን አስተናግዶ ዜሮ ለዜሮ በሆነ የአቻ ውጤት ተለያይቷል። ዘንድሮ ዩናይትድ ላሳየው መሻሻል ቁልፍ ሚና በመጫወት ላይ የሚገኘው ካዘሚሮ በ ሳውዛምፕተኑ ካርሎስ አልካራዝ ላይ በሰራው ጥፋት በ ሰላሳ አራተኛው ደቂቃ ላይ በቀይ ካርድ መውጣቱ ለዩናይትድ ነጥብ መጣል ከፍተኛ አስተዋጽኦ አድርጓል። ካዘሚሮ ዘንድሮ ሁለት ቀይ ካርዶችን ማየቱን ተከትሎ በቀጣዮቹ አራት የእንግሊዝ ሊግ ጨዋታዎች ላይ ክለቡን ወክሎ የማይሰለፍ መሆኑ ደግሞ ለዩናይትድ ሌላው አሳዛኝ ዜና ነው። በሌሎች ጨዋታዎች ሊቨርፑል በቦርንማውዝ አንድ ለዜሮ በመሸነፍ የሰሞኑ አስደናቂ ግስጋሴው ሲገታ፣ ኒውካስል ዩናይትድ ወልቨርሃምፕተንን ሁለት ለአንድ በመርታት አራት ውስጥ ገብቶ ለመጨረስ ያለውን ተስፋ አለምልሟል። አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ ኖቲንጋም ፎረስትን ሶስት ለአንድ በማሸነፍ ካለፈው ሳምንት ሽንፈቱ አገግሟል። ቼልሲም ሌስተር ሲቲን በተመሳሳይ ውጤት ሶስት ለአንድ ረድቶ የማሸነፍ ጉዞውን ቀጥሏል። የኢንዶኔዥያ ፍርድ ቤት በካንጁሯን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ሁለት የአንድ ክለብ ባለስልጣናትን ተጠያቂ አድርጓል። ውሳኔውን ያስተላለፈው የሀገሪቱ ፍርድ ቤት በቸልተኝነት ከዓለማችን አስከፊ ከሆኑ የስታዲየም አደጋዎች መካከል አንዱ እንዲከሰት አድርገዋል ያላቸውን ሁለት የጨዋታ ኃላፊዎች ጥፋተኝነት አረጋግጦ የእስር ቅጣት አስተላልፎባቸዋል። እንደ አውሮፓውያኑ ጥቅምት 222 በአሬማ እግር ኳስ ክለብና በፐርሴባያ ሱራ ባያ መካከል የተካሄደ ን ጨዋታ ተከትሎ የተፈጠረውን ግርግር ለማርገብ ፖሊስ አስለቃሽ ጭስ ሲተኩስ ተመልካቾች ከስታዲየሙ ለመውጣት ሲሯሯጡ በነበረው መጨናነቅ በትንሹ 135 ሰዎች ሕይወታቸውን ሲያጡ በርካቶች ተጎድተዋል። በቸልተኝነት የሰዎች ሕይወት እንዲያልፍና ከባድ ጉዳት እንዲደርስባቸው በማድረግ ጥፋተኛ የተባለው የጨዋታው ዝግጅት ክፍል ኃላፊ አብዱል ሀሪስ የአንድ አመት ተኩል እስራት ተፈርዶበታል። አቃቢ ሕግ በግለሰቡ ላይ ስድስት አመት እንዲፈረድ ነበር ጥያቄ ያቀረበው። በተመሳሳይ የፍርድ ቤቱ ዳኞች በቸልተኝነት የጥፋተኝነት ውሳኔ ያስተላለፉበት ሱኮ ሱትሪስኖ የተባለ ሌላ ግለሰብ ደግሞ የአንድ አመት እስራት ተፈርዶበታል። የእስር ውሳኔ የተላለፈባቸው ሁለቱም ግለሰቦች የአሬማ ክለብ ሰራተኞች የነበሩ ሲሆን ከእግር ኳስም እስከ ወዲያኛው እግድ ተጥሎባቸዋል። የኢንዶኔዥያ የሰብአዊ መብት ኮሚሽን ባደረገው ምርመራ የግርግሩ ዋና መንስኤ በፊፋ የማይፈቀደው የአስለቃሽ ጭስ አርባ አምስት ጊዜ መተኮሱ መሆኑን አረጋግጫለው ሲል Bok tu kone bern የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በፈጸመው ክፍያ የሙስና ክስ ሊመሰረትበት ነው። ክለቡ ለቀድሞው የስፔን የዳኞች ኮሚቴ ምክትል ፕሬዚደንት ሆዜ ማሪያ ኤንሪኬዝ ኔግሬራ ኩባንያ በፈጸመው ክፍያ ምክንያት ነው አቃቢያነ ሕጎች ክስ ሊመሰርቱበት የተዘጋጁት። ባርሴሎና እንደ አውሮፓውያኑ ከ201 እስከ 2018 ባለው ጊዜ ውስጥ ክለቡን የሚጠቅሙ ውሳኔዎችን እንዲያሳልፉ ለማድረግ ከ7 ሚሊዮን ዶላር በላይ ለኔግሬራ ኩባንያ መክፈሉ ተገልጿል ተገኝተዋል። የስፔን የግብር ባለስልጣናት ባለፈው ወር ዳስኒል 95 በተባለው የኔግሬራ ኩባንያ ላይ ባደረጉት ምርመራ ነው ክፍያው መፈጸሙን ይፋ ያደረጉት። በዚህም የባርሴሎና ክለብ የቀድሞ ባለስልጣናትና ኔግሬራ በሙስናና ሐሰተኛ የንግድ ሰነድ በማዘጋጀት ክስ እንደሚመሰረትባቸው አቃቢያን ህጎች ማስታወቃቸውን የስፔን መገናኛ ብዙኃን ዘግበዋል። ክሱ ክለቡን እንዲሁም የክለቡን የቀድሞ ፕሬዝደንቶች ጆሴፍ ማሪያ ባርቶሚና ሳንድሮ ሮሴልን እንደሚያካትትም ነው የተገለጸው። ባርሴሎና በበኩሉ ለዳስኒል 95 ክፍያ እንደከፈለ አምኖ፣ ነገር ግን ክለቡ ለኩባንያው ክፍያ የፈጸመው ቴክኒካዊ የማማከር አገልግሎት ለማግኘት በገባው ኮንትራት መሠረት እንደሆነ አመልክቶ በመከራከር ላይ ነው። በመጨረሻም አትሌቲክስ በደብረ ብርሃን ከተማ በተካሄደው የግማሽ ማራቶን ውድድር አትሌት ዘውዲቱ አደራውና አትሌት ጫላ ከተማ አሸናፊ ሆኑ። ትናንት እሁድ በተካሄደው 16ኛው የኢትዮጵያ ግማሽ ማራቶን ውድድር በወንዶች ምድብ የኦሮሚያ ኮንስትራክሽን ኢንጂነሪንጉ አትሌት ጫላ ከተማ ውድድሩን አንድ ሰዓት ከ04 ደቂቃ ከ27 ሰከንድ በማጠናቀቅ አንደኛ ሲወጣ ተሰማ መኮንን ከፌዴራል ማረሚያ ሁለተኛ፣ ሀብታሙ አብዲ ደግሞ ከኢትዮ ኤሌክትሪክ ሶስተኛ ወጥተዋል። በሴቶች ምድብ ደግሞ ግማሽ ማራቶን ውድድሩን አንድ ሰዓት ከ15 ደቂቃ ከ12 ሰከንድ ያጠናቀቀችው አትሌት ዘውዲቱ አድራው ከአማራ ፖሊስ ስታሸንፍ፣ ሌላዋ የአማራ ፖሊስ ተወካይ እናትነሽ አላምረው ደግሞ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮ ኤሌክትሪክ አትሌት የሆነችው መሰረት ጎላ ደግሞ ሶስተኛ ሆና ማጠናቀቋን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ተመልካቾቻችን፣ ለዕለቱ የያዝነውን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በቪያ መሀሪክ ላይ ለጋቢና ቪያ ያላችሁ አድርሱን። ሰላም ጤና ስጥልን then i do